የተፈጥሮ አካባቢ ሳይንስና ህይወት የዛሬ ሳይንስና ህይወት ፕሮግራም የሥራ ዘመኗን ከትላንት በስቲያ በይፋ በፈጸመችው በዲስከቨሪ የጠፈር ተመላላሽ መንኮራኩር ላይ ያተኩራል የፕሮግራሙ አዘጋጅና አቅራቢ ሰሎሞን አባተ ተከታዩን ቅንብር አሰናግቷል እነሆ ሩጫዬን ጨርሻለሁ ነው የሚባል እነሆ የመክነፌ ዘመን አበቃ አለች ዲስከቨሪ መንኮራኩር። ዲስከቨሪ ለ39 ጊዜ ወደ ጠፈር ያደረገችውን የ27 ዓመታት የምልልስ ገድል አጠናቃ የሀገሯን ሰማይ ለመጨረሻ ጊዜ ተሰናብታለች። ዲስከቨሪ ከትናንት በስተያ ማክሰኞ ማለዳ ከወትሮ የምድር ላይ መንደሯ ከፍሎሪዳው ብሬቫርድ የኬነዲ ጠፈር ማዕከል በቦይንግ 747 አውሮፕላን ታዝላ በዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ማዕከላዊው አደባባይ ናሽናል ሞል፣ በተወካዮች ምክር ቤቱ፣ በከተማው አዋሳኝ ፖቶማክ ወንዝ፣ በመከላከያ መስሪያ ቤቱ ፔንታገንና በሬገን ብሔራዊ አይሮፕላን ጣቢያ ለወትሮ ለበረራ ዝግ የሆኑ የአየር ክልሎችን ጨምሮ እያንዣበበች ስንብቷን ካጠናቀቀች በኋላ ቨርጂኒያ ውስጥ በሚገኘው ዳለስ ዓለም አቀፍ አይሮፕላን ጣቢያ አርፋለች። ዲስከቨሪ በጠፈር ግዳጅ ዘመኗ 145 ሚሊዮን 221675 ማይልስ መብረሯን የእንቅስቃሴ መቁጠሪያ መሣሪያዋ ያስነብባል። ይህ በሜትር ልክ ሲመነዘር 238 ሚሊዮን 539663.33 ኪሎ ሜትር መሆኑ ነው። በነገራችን ላይ ከመሬት እስከ ፀሐይ ያለው ርቀት ወደ 93 ሚሊዮን ማይሎች መሆኑን ልብ ይሏል። በዚህ ጉዞዋ ዲስከቨሪ ሌላ አንዳችም መንኩራኩር ባላከናወነው ሁኔታ ጠፈርተኞችን የምርምር መሳሪያዎችን፣ ለጠፈር ጣቢያ የግንባታና የመለዋወጫ ቁሳቁስ፣ የጠፈርተኞችን ስንቅና ትጥቅ ስታመላልስ ለሦስት ዐሥርት ዓመታት ያህል ኖራለች። ጎልተው ከሚነገሩላት ተግባሮቿ መካከል ለብዙ የጠፈር ምርምሮች ጨለማ ጠርማሽ ግኝቶችንና በጥልቁ ሰማይ አሰሳ ውስጥ የበዙ ስኬቶችን ያስጨበጠውን ግዙፉንና ገናናውን ሀብል ቴሌስኮፕን ልክ የዛሬ 22 ዓመት ሚያዝያ 14 1982 ዓ ም ወደ ጠፈር ይዛ መጥቃ በዚያ አኑራለች። ዲስኮቨሪ ከእንግዲህ ወደ ዘላለማዊ መኖሪያዋ ስሚትሶኒያን የኤሮኖቲክስና የጠፈር መካነ መዘክር ገብታለች። በማክሰኞው የዋሽንግተን ዲሲ እና የአካባቢው ሰማይ የስንብት በረራዋ በብዙ መቶ ሺህ የሚቆጠር ሰው በምድር ላይ በውን በሚሊዮኖች የሚቆጠሩ ደግሞ በዓለም ዙሪያ በቀጥታ ይተላለፉ በነበሩ የቴሌቪዥንና የራዲዮ ስርጭቶች እየተከታተሉ ተሰናብተዋታል። ሐሙስ ሚያዝያ 11 ቀን 2004 ዓ.ም ደግሞ በቨርጂኒያው ስሚትሶኒያን መካነ- መካና መዘክር በተካሄደው የእንኳን ደህና መጣሽ ዝግጅት በብዙ መቶ የተቆጠረ ሰው በስፍራው ተገኝቶ ለዲስከቨሪ ፍቅሩንና ክብሩን ገልጿል። ቻሌንጀርና ኮሎምቢያ የሚባሉት መንኩራኩሮች በግዳጅ ላይ ሳሉ ዓለም አፍጥጦ እያያቸው ጥፍርተኞቻቸውን እንደያዙ መቃጠላቸውና አሳዛኝ ጠባሳ ጥለው ማለፋቸው የሚታወስ ሲሆን ጡረታ የገቡት ዲስኮቨሪ ከዋሽንግተን ዲሲ ወጣ ብላ፣ ኢንተርፕራይዝ ኒውዮርክ፣ ኤንደቨር በሎስ አንጀለስ፣ አትላንቲስ በፍሎሪዳ የኬኔዲ የጠፈር ማዕከል መገኛቸው እስከ ወዲያኛው ይኖራሉ። ዲስኮቨሪን በተመለከተ ከኢትዮጵያዊው ሳይንቲስትና በዩናይትድ ስቴትስ ብሔራዊ የኤሮኖቲክስና የጠፈር አስተዳደር ናሳ የመምሪያ ኃላፊ ከሆኑት ከዶክተር ብሩክ ላቀው ጋር ተነጋግሬ ነበር። ስለ ጊዜያቸው አመሰገንኩና ወደ ውይይታችን ዘለቅን። እንደምናመሻቸው። እኔ የምድሉ ስለተሰጠኝ አመሰግናለሁ። ስራ ስለሚበዛቦት በቀጥታ ወደ ጥያቄ ሊሄድና ላለፉት ሰላሳ ዓመታት ለሚጠጋ ጊዜ በጠፈር ምርምር ስራ ውስጥ ንቁ ተሳትፎ ስታደረግ የነበረችው ዲስከቨሪ መንኮራኩር ከትናንት በስተያ ወደዚህ ወደ ስሚትሶኒያን ሚዚየም ደርሳለች። ዋሽንግተን አካባቢ ዛሬ ደግሞ የእሷ የእንኳን ደና መጣሽ ዝግጅት አሁን በቀጥታ እየተደረገ ነው ያለው እዛው በዳላስ ዓለም አቀፍ አይሮፕላን ጣቢያ አካባቢ እና ወደዚህ ጉዳይ ልውሰዶትና፣ ዶክተር ብሩክ ማነች ምንድነች ዲስከቨሪ? እስቲ ከእርስዎ በዛው በስራው ላይ በቀጥታ ካሉት ሳይንቲስት አንደበት ለመስማት ለአድማጮቻችን ጥሩ ሊሆን ይችላል። ዲስከቨሪ እንግዲህ ከአራቱ ስፔስ ሻትሎች አንደኛዋ ነች። አንደኛው ኤንተርፕራይዝ የሚባል አለ። ዲስከቨሪ፣ አትላንቲስ፣ ኢንዴቨር እነዚህ እንግዲህ አራቱ የተለያዩ ሚዚየሞች ውስጥ ውስጥ ነው የሚገቡት። ዲስከቨሪ እዚሁ ቨርጂኒያ ውስጥ እንድትገባ ስለተመረጠ ነው ወደዚህ የመጣችው። ሌሎቹ ኒውዮርክ ሚዚየም ይሄዳል፣ አንደኛው ፍሎሪዳ ኬኔዲ ስፔስ ሴንተር ይሆናል፣ አንዱም ሎስ አንጀለስ ሎስ አንጀለስ ይሆናል። እንግዲህ እነዚህ መንኮራኩሮች ከዚህ ቀደም በጣም ብዙ ተግባር የፈጸሙ ናቸው። የፈነዱም ሁለት አሉ። እና በጠቅላላው ከመጀመሪያው ከሺ ዘጠኝ መቶ ሰማኒያ አንድ እንደ አውሮፓ አቆጣጠር ጀምሮ ነው እንግዲህ በስራ ላይ የዋሉት። እና በጣም የታዋቂ ታዋቂ የሆነው በሳይንስ በኩል ማለት ነው የሀብል ስፔስ ቴሌስኮፕ የተባለውን ትልቁን ቴሌስኮፕ ጠፈር ላይ ያስቀምጠው ያስቀምጡ አንደኛ ሆነች። እና ከዚያ ኋላ ደግሞ በብዙ አመት የተሳተፉት የጠፈሩን የስፔስ ጣቢያ ኢንተርናሽናል ስፔስ ስቴሽን የተባለው እሱን በመገንባት በኩል ነው ማለት ከሩሲያ ጋር በፊት ከሶቪየት ኅብረት ጋር የነበረው የሽርክና ስራ ማለት ነው። አው ግን ሶቪየት ኅብረት ብቻ ማለት ራሽያ፣ ሩሲያ አሁን ሚር ሚር የጠፈር ጣቢያ ማለት ነው። አው ከሚር ጋር ሳይሆን ይሄ እንግዲህ ለብቻው የተመሰረተ ነው። እና ይሄ ዓለም አቀፍ የጠፈር ጣቢያው ራሽያ አንደኛው አጋር ነች። ቀጥሎ የካናዲያን ስፔስ ፕሮግራም አለ የዩሮ ያሆነቻው አለ ኢሳ የሚባለው እና ደግሞ የጃፓን የስፔስ ፕሮግራም ማለት ነው። ከነዚህ ሁሉ የራሳቸው ሞዴሎች ማለት ክፍሎች ማለት ነው እየተወሰዱ እዛ ተገጥመዋል። በጣም ትልቅ ስራ ነው። በጣም ትልቅ ግንባታ ነው የተገነባው። እና እነዚህ ስፔስ ሻትሎች በተለይ ያንን በመገንባት በኩል ትልቅ ትልቅ አስተዋጽኦ ነው ያደረጉት። ዶክተር ብሩክ በዚህ የጠፈር ምርምርና ምልልስ ታሪክ ውስጥ ኤንዴቨር የመጨረሻዋ ነች እንግዲህ አሁን ያረፈችውና ዛሬም ስነ ስርዓቷ እየተካሄደ ያለውና፣ እና ዲስከቨሪ ማለት ይቅርታ፣ እና ይሄ የዚህ የሸትል ዘመን መጨረሻ ነው እየተባለ ይነገራል ሰሞኑን እና ምን ማለት ነው ይሄ በቃ እንግዲህ እነዚህ መንኮራኩሮች ከድሮ የሚለያቸው ከድሮ በሺ ዘጠኝ መቶ ሰባ ውስጥ እንዲሁም ደግሞ ሺ ዘጠኝ መቶ ስልሳ መጨረሻ ላይ ጨረቃ ላይ ሰው የወሰዱት አፖሎ ፕሮግራም ሮኬቶች ነበሩ። ተመልሰው ወደ ምድር እንደ አይሮፕላን የሚያርፈው አልነበሩ። ሲመለሱ ትንሽ ካፕሱል፣ ትንሽ ሰዎች ያሉባት ክፍል በፓራሹት ትመጣና ባህር ውስጥ ነበር የምታርፈው። ከዛ በመርከብ ይጠመዱና ይመለሳሉ ወደ ምድር ማለት ነው። ከዛ ወደ ይሄ ልዩ አይነት እንደ ጄት አይነት ነገር ነው፣ ተተኩሶ ይሄዳል፣ ተመልሶ ደግሞ እንደ አይሮፕላን ያርፋል። እና ብዙ አመት ከሰራ በኋላ አሁን እንግዲህ ሰላሳ አመት ከሰሩ ወዲያ የማርጀት ነገር አለ። ሜንተነንስ ብዙ በጣም ብዙ ገንዘብ ያወጣል። ደግሞ እንደምታስታውሱት ከአንዴም ሁለቴ መፈንዳታቸው ክሩዎቹ አስትሮኖት ኮሎምቢያና ቻለንጀ። ዋናው የኮስቱ ሜንቴን ማድረጉ በየጊዜ ሲበላሹ ማደሱ፣ ደግሞ በተተኮሱ ቁጥር ያ ሙቀት እንዳያቃጥላቸው እሳት እንዳያቃጥላቸው መከላከያ የሆነ እንትን አለ። በሙሉ ገጽታቸው ላይ የለበሱት ታይሎች አሉ። እነሱ እየተነቀሉ የወደቁ በጣም ብዙ ችግር ነበረ። ስለዚህ ያው እነሱን መጦሩ እና ማሰናበቱ ትልቅ ነገር፣ አስፈላጊ ነገር ሆነ የተገኘው። ከዚህ በላይ ደግሞ በጣም ብሩቅ አይሄዱም። ከሶስት መቶ ኪሎ ሜትር በላይ አይሄዱም እነዚህ ሻትሎች እና የናሳ ደግሞ ትኩረት አሁን ከዛ በላይ ከጨረቃም አልፎ ወደ ማርስ እና ኒር ኤርት ኦብጀክት የሚባሉ እንደ የታነቸው ፍላጭ ድንጋዮች አሉ ወደ ምድር በጣም ቀርበው የሚያልፉ እና ደግሞ የምድሮ ሶላር ሲስተሙ ሲመሰረት አብሮ የተመሰረቱ ስለሆኑ በጣም ብዙ ጠቃሚ ውስጣቸውን ድንጋዮቹን አናላይዝ በማድረግ ብዙ ነገር መማር ይቻላል ስለ ሶላር ሲስተም እና አሁን ትኩረቱ ወደ እነሱና ወደ ማርስ ስለሆነ በጣም ርቀት ላለው እነዚህ ስፔስ ሻትሎች እንግዲህ ለዛ አይሰሩም ማለት ነው። እንግዲህ ምን ይሆናል? ከእነዚህ ከዚህ የሻትል ዘመን ማብቂያ በኋላ ምንድን ነው የምንጠብቀው እንዴት ነው ወደ ጠፈር የሚደረገው ጉዞ የሚቀጥለው? ወይም ምርምሩ በምንድን ነው የሚቀጥለው? ልክ ነው። አሁን እንግዲህ ወደ ጠፈሩ የኢንተርናሽናሉ የጠፈር ጣቢያው ጉዞ ሞር ሩቲን እየሆነ ተደጋጋሚ እየሆነ መጥቷል። ማለት ምንድን ነው? አስትሮኖቶች ከምድር ወስዶ እዛ እነዛ ያሉትን አራትም፣ አምስትም፣ ስድስትም አስትሮኖቶች እዛ የቆዩትን መልሶ መመለስ፣ አዲሶቹን ክሩ ደግሞ እዛ መውሰድ፣ ከዛ ደግሞ ስንቅ ማቀበል፣ እነዚህ እንግዲህ ልዩ ስፔሻል እንትና እውቀትና ቴክኖሎጂ አያስፈልጋቸውም። ስለዚህ ናሳ ይሄንን ተግባር ለኮመርሻል ካምፓኒዎች ሰጥቶታል። ኮንትራቱን አንደኛው ስፔስ ኤክስ የሚባል ነው፣ አንደኛው ደግሞ ኦርቢታል ሳይንስ ኮርፖሬሽን የሚባሉ ናቸው። ሁለቱ ተወዳደሩ ነው ያሉት። እና እነሱ የተሻለው በቴክኖሎጂም በዋጋም ጥሩ ነው የተገኘው ይመረጣል ማለት ነው እና ለሁለቱም ገንዘብ በመስጠት ወዳደሩ እያደረግን ነው ያለነው። ከዛ ባሻገር ግን የሳይንሱን ተግባር ከማርስ ሳምፕልስ የማርስን ድንጋይ ቆፍሮ ወደ ምድር ማምጣት፣ አስትሮኖቶችን ሩቅ በመውሰድ ጉዳይ ላይ እሱ እንግዲህ አሁንም የናሳ ተግባር ይሆናል እና ለዚህ አዲሱ የስፔስ ትራንስፖርቴሽን ሲስተም የተባለው እየተሰራበት ስፔስ ሎንች ሲስተም ነው የሚባለው። ዶክተር ብሩክ እስቲ አሁን ለአፍሪካ አድማጭ ወይም አፍሪካ ውስጥ ላለ ሰው ምንድን ነው የእነዚህ ሸትሎች ውለታ? እንግዲህ ውለታቸው መጀመሪያ አእምሯችንን እውቀታችንን በመክፈት በኩል ይሄ ለአሜሪካን ሕዝብ ብቻ ሳይሆን ለጠቅላላው ለዓለም ለአፍሪካ ወጣቶችም ሳይንስም ላሉትም ለሌላውም አሁን ለምሳሌ ሀብል ስፔስ ቴሌስኮፕ ሄዶ ቴሌስኮፑ በጣም በጣም ሩቅ ያሉ ጋላክሲዎችን በማንሳት አዳዲስ ከዋክብቶች የሚመሰረቱ የሚፈሉበት ቦታዎች አሉ። እነሱን በማሳየት የጠፈራችንን የዩኒቨርሳችንን አሰራርና ያሉትን ህግጋት በግሉ በማሳየት የሳይንስን ድንበሮች ፈቀቅ አድርጓል እና ይሄ በዚህ በኩል በትልም ጠቀሜታ አለው ከዛ በላይ ደግሞ በጠቅላላ ቴክኖሎጂው ኮሚኒኬሽን አሁን የምንጠቀምበት የሞባይል ፎን እነዚህ ሁሉ ከስፔስ ፕሮግራሙ ጋር የተያያዙ ናቸው እና በዚህ በዚህ ነው እንግዲህ እርዳታ ያደረገው ብዬንም እንዲሁ በተረፈ ደግሞ በዚህ በ ኢንተርናሽኑ ኢንተርናሽናሉ የጠፈር ጣቢያ ውስጥ ብዙ ኤክስፔሪመንት አሉ የሚካሄዱ በጣም የነጠሩ ክሪስታልስ በማሳደግ እንደዚሁም ደግሞ የሰው ልጅ በጠፈር ሁኔታ ውስጥ በሚኖርበት ጊዜ ሰውነቱ እንዴት ሪያክት እንደሚያደርግ እነዚህ ሁሉ ለ ለጤናችንም እዚህም ላለ ነው፣ ምድር ላለ ነው። ብዙ ግኝቶች አድርጋሉ። የአየር ንብረት መለዋወጥ የአየር ሁኔታ ማለት ነው። ያስ ኤግዛክት ይህ ደግሞ የምድሪቷ አየር መሞቅ የግሎባል ዋርሚንግ በተባለው በኩል አስመስክርቶ በጣም ብዙ ሻትሉ ያመላለሳቸው ብዙ እንትኑ መንኮራኩሮች አሉ ከላይ ሆኖ ምድሪቷን የሚያዩ እነዚህ ሁሉ በጣም ጠቀሜታ ያላቸው ናቸው። ብዙ ሳተላይቶች ወስደው ሪሊስ አድርጓል እዛ አስቀምጠው መጥተዋል ማለት ነው። ዶክተር ብሩክ የእርሶ እድሜ ከናሳ ጋር የተያያዘው ማለት ነው እና የዚህ የሻትል ዘመን በጣም የተቀራረበ ነው እና ዲስከቨሪም በእርሶ የናሳ እድሜ በጣም እኩያው ትመስለኛለች። ና አሁን ይሄ ዘመን ሲጠናቀቅ ዲስከቨሪ የመጨረሻ ረፍቷ ቦታ ስትደርስ ምን ተሰማዎት እርሶ? አዎ ትንሽ ቅር የሚል ነገር አለው። እንዲያውም ምንድን ነው ያደረጉት ዲስከቨሪ በ በተሸከማት ቦይንግ አውሮፕላን ላይ ሆና ዋሽንግተን አካባቢ ስትዞር በተለይ ደግሞ የእኛ የምርምር ጣቢያ በጣም ሰፊ ቦታ ላይ ነው ያለነው እና በእኛ ላይ በተለይ እንድታልፍ ተደርጎ ሁላችንም የ ቢልዲንጎቹ ጣራዎች ላይ ወጥተን እያጨበጨብን ፎቶግራፍ እያነሳን፣ ግማሹም እያለቀሰን የተሰናበትናት ማለት ነው። እርሱ አለቀሱ ባይ መጥተው ነበር ሆነን ለመናገር በጣም ከሕይወታችን ጋር የተያዘች ነገር ስለነበረች መጨረሻ በቃ ስታርፍ እንግዲህ ቅር ይላል ትንሽ። ዶክተር ብሩክ ላቀው ለጊዜው ለሰጡኝ ማብራሪያ እጅግ በጣም አድርጌ በአድማጮቻችን ስም አመሰግናለሁ። ለዛሬ የሳይንስና ህይወት ፕሮግራሜም በዚሁ አበቃ። ጤና ይስጠልኝ።